ንግግራቸውን ብዙዎቹ የተመለከቱት እንደ ማስጠንቀቂያ ያደራ ኑዛዜ ነው። የሰለጠነችው ዘመናዊ ጀርመን እሳቸው እንዳሉት በርካታ ኃላፊነት ተቀብላ ወደፊት መጓዝ ይገባታል የሚለውንም መልእክት 45 ደቂቃ የፈጀው ንግግራቸው አዝረዋል። ርዕሰ ብሔሩ ሚስተር ዮአሂም ጋውክ ንግግራቸውን የጀመሩት የአገሪቱን የፖለቲካ ሁኔታ ጠጋ ብለው በመተንተን ነው። ያኔም ሆነ አሁን፣ በእኔ እምነት የአገራችን ጀርመን የዲሞክራቲክ ስርዓት በታሪካችን ውስጥ ተወዳዳሪ የማይገኝለት ግሩም ስርዓት ነው። ያም ሆኖ ይህ ዲሞክራሲ በትሪ ላይ ቀርቦ ዝም ተብሎ የሚታደል የስጦታ እቃ አይደለም። ዲሞክራሲ የራስን እድል በራስ ለመወሰንና እሱንም በነጻነት በሥራ ላይ ለመዋል ትልቅ ጥረትና አስተዋጽኦ የሚጠይቅ የእያንዳንዱ ሰው ኃላፊነት ነው። ዲሞክራቲስ ምትግሽታልቱንግ አም አይነን ሽክዛል። አውሮፓን ስለመታው የፖለቲካ ቀውስ በረዥሙ ንግግራቸው ላይ አንስተዋል። አህጉሪቱን በአሁኑ ሰዓት ስለሚፈታተኑት አክራሪ የእስላም ሽብር ፈጣሪዎችም ተናግረዋል። እነሱንም ድል መምታት አለብን ብለዋል። አለበለዚያ በሕግ በላይነት የሚያምነውና የሚተዳደረው ሥርዓታችን በሽብር ፈጣሪዎች ላይ በሚካሄደው ጦርነት ደካማ ሁኖ ከተገኘ የኋላ ኋላ ተሸናፊ ሆኖ ድል ይመታል የሚለውን ማስጠንቀቂያቸውን አብረው አዳራሽ ውስጥ ለተገኙት ወደ ሁለት መቶ ለሚጠጉ ከተለያዩ ድርጅቶች ከተወጣጡ የፖለቲካ መሪዎችም አሰምተዋል። በጽሑፋቸውም ላይ ሆነ በንግግራቸው ላይ ብዙውን ጊዜ ስለ ሰብአዊና ስለ ዲሞክራሲያዊ መብቶች መከበርና በሥራ ላይ መዋልን የሚያስቀድሙት ፕሬዚዳንት ጋውክ በአውሮፓ ሆነ በዓለም አቀፍ ደረጃም ትልቅ ኃላፊነት ጀርመን መሸከም እንዳለባትም መልሰው አስታውሰዋል። ጊዜው ከኛ የሚጠይቀውን ኃላፊነት ከተመለከትንና እኛም ካለን አቅምና ችሎታ ተነስተን ሁኔታዎችን በደንብ ካጤንን ብዙ ነገሮችን በዓለም አቀፍ ደረጃ በኃላፊነት ተቀብለን ማካሄድ ከእንግዲህም ይኖርብናል። ወደ ጀርመና አገር ውስጣዊ የፖለቲካ ሁኔታም እንደገና መለስ ብለው ስርዓቱን በአሁኑ ሰዓት የሚፈታተኑትን የቀኝ አክራሪዎችን ዝም ብለን አናያቸው፣ ለነሱም ሜዳውን አንልቀቅላቸው የሚለውን መልእክታቸውን ደግሞም ሰንዝረዋል። በፖለቲካ ትግል፣ በውይይትና በክርክር በትችትና በጽሑፍ በሰለጠነ መንገድ በመከባበር ነፃውን የጀርመን ሕብረተሰብ አንድ ላይ እንጠብቀው እስከ ማለትም ድረስ ሄደዋል። በዲሞክራሲ ጥያቄ ዋናው የልዩነት ነጥብ በቀድሞዎቹ የአገሪቱ ነዋሪዎችና በአዲሱ በመጤዎቹ መካከል ያለውን ልዩነት ማሳየት አይደለም ወይም በክርስቲያን ሃይማኖትና በእስላም ወይም ደግሞ በአይሁድና እምነት በሌላቸው በአሕዛቦች መካከል ያለውን ልዩነት ወሳኝ አድርጎ በማስቀመጥም አይደለም። በዲሞክራሲ ጥያቄ ዋናው የልዩነትን ነጥብ በሥርዓቱ በዲሞክራሲ ስርዓቱ ደጋፊና ሥርዓቱንና ደንቡን በማይቀበሉ እንዲያውም በሚንቁ ሰዎች መካከል ያለው ልዩነት እሱ ወሳኝ ነው። ወሳኙ ነገር የዘር ጥያቄ አይደለም። ወሳኙ ነገር ለዲሞክራሲ ስርዓቱ ያለን አቋምና እሱንም የምናይበት አመለካከት ነው። Es zählt nicht die Herkunft, es zählt die Haltung. Ihr Michael, deutsche Welle Radio Tabea, ka Katama.